ሰሞኑን በሰሜን ሸዋ ዞን አጣዬ አካባቢ በተፈጠረው ግጭት በርካታ የሰው ሕይወት መጥፋቱንና ንብረት መውደሙን የሰሜን ሸዋ ዞን አስታውቋል። የአካባቢውን ሰላም እያናጋ ያለው ኦነግ የተባለው ኃይል መሆኑንም መምሪያው አመልክቷል። የሰሜን ሸዋ ዞን አስተዳደርና ፀጥታ ጉዳዮች መምሪያ ኃላፊ አቶ ካሳሁን ቢያለ በስልክ ለዶች ቢሌ ዲደብሊው እንደተናገሩት ሰሞኑን በሰሜን ሸዋ ዞን አንዳንድ አካባቢዎች ግጭቶች ነበሩ። ከሚሴ ወደ አጣዬ ነው ሽፍት ያደረገው በኋላ ግን እንግዲህ የተለይ ትላንትና ስፔሻልም ማጌቴ፣ ጃኩብ ላላ፣ ካራ ቆሬ፣ ቆሬ ዳ የሚባሉ አካባቢዎች ወድሞ ወደ ስድስት ሚሆኑ አካባቢዎች ላይ ነው ግጭቶ እየነበረ በግጭቶቹ ህይወት ጠፍቷል፣ ንብረት ወድሟል ነው ያሉት። ሰፋ ያለ የሰው ህይወት እስከ መጥፋት እስከ መቁሰል ድረስ ደርሷል። ብዙ ጉዳቶች ደርሰዋል። ቁጥሩ አይታወቅም። መጣ በቁጥሩ ለጊዜው ሰላማ ወስሲሉ ለዛሬ ሁኔታው ገና በተጨባጭ ቁጥሩን አናውቀውም። እና ከምንም በላይ መተቻ የሌለው ሁኔታ ህይወት ነው እያጣን ያለ። ነው እሱ ብቻ አደለም። ጉዳቱ እና ጥቃቱም ጭምር በተደራጀ መንገድ ስለነበረ በቀጠናው ቤተክርስቲያን፣ የኦርቶዶክስ እምነት ተከታዮች ቤተክርስቲያን ጭምር የእምነት ተቋም ቢመስ ከማቃጠል ድረስ የተደረሰበት ሁኔታ አለ። የጸጥታ ኃይሉ ወደ አካባቢው በመግባቱ አሁን አንጻራዊ ሰላም ያለ ቢሆንም በአንዳንድ አካባቢዎች አሁንም የተኩስ ድምፅ እንደሚሰማ ተናግረዋል። ለመከላከል የክልሉ የጸጥታ መዋቅር አካባቢ የጸጥታ መዋቅር ና የፌዴራል የጸጥታ መዋቅር መከላከያ ና የፌዴራል ፖሊስ በጋራ ስፔሻሊ ከትናንትና ጀምሮ ገብተው የተሻለ እንቅስቃሴ የተሻለ ስራም ጭምር እየሰሩ ያሉበት ሁኔታ አለ። አሁን አንጻራዊ ሰላም አንጻራዊ መረጋጋት ነው ያለው ማለት ይቻላል። ተኩስ አለ። በየት በየት አለ? አሁን ዛሬ አሁ ዛሬ አሁን ተኩስ የነበረው እጽዋት አካባቢ በአጾኪያ ሀገረ ማርያም ዋጨላ ምትባል አካባቢ ላይ እና በአጣዬ በታች መጨረሻ ጫፍ ላይ የሆነች ጃቁብ ምትባል አካባቢ አለች። በዛች አካባቢ ላይ ከመከላከያዎችም ከሌሎች አካላት ፍጋጭኖች እስከ መጋጨት ድረስ መረጃዎች ያሉ እንግዲህ የተለያዩ መረጃዎች የሚሉት የተደራጀ ኃይል ነው ይህን የሚያደርገው ይላል። ማን ስም የለውም፣ እንዲህ የተደራጀ ኃይል ኦነግ ነው። ምን ማሽሞን ምን እኮ አያስፈልግም አሁን። ስለዚህ የማይታወቁ ኃይሎች ምናምን የሚባል ማስታመም ተቀባይነት የለውም በኛ በኩል። በዛ ቀጠና እያተራመሰ ያለው ተልእኮ እየሰጠ አጀንዳ እየቀረጸ ሰዎቹ በተጨባጭ በቅር ላይ የተመሰረተ ግጭት እና የሰው ህይወት እንዲጠፋ የሚያደርገው ኦነግ ነው። ሌላ ኃይል የለም። እኛ ይህም ዝም ብለን ያለ ምክንያትም ያለ መረጃም አለ በምንናገረው አሁን በፊት ከአንድ አመት በፊት አካባቢ በተጨባጭ ይብን ስሙንም ጭምር ቦታውንም ጭምር ለይተም ስልጠና ጭምር እየተሰጠ ነው። ይህ ሀይል ጤና አይሰጠንም። ስለዚህ በተለየ መንገድ ለሰላም ከሆነ የትኛውም በየትኛውም መንገድ በየትኛውም መንገድ ዴሞክራሲያዊ በሆነ መንገድ መነጋገርና የመፍትሄ አካል የሚባሉ ነገሮችም ካሉ መፍትሄ ተቀምጠው በሰላም ጥያቄዎች ሊመለሱ ይገባል። ከዛ ውጪ ግን ሰላማዊ የትግልና አማራጭ አድርጎ የገባ ሀይል ዛሬ በተለያየ መንገድ ሌላ ፍላጎት የተለየ አጀንዳ ይዞ ሊንቀሳቀስ አይገባም። መልክ ሊይዝ ይገባል። ለሚመለከተው አካል ለማሳወቅ ጥረት አድርገናል። ከዛ በኋላ የተሰሩ አንዳንድ ሰዎች ቢኖሩም ወደ ደግሞ ሄዶ ሄዶ በሚፈለጉ መንገድ መልክ ባለማያዘው አሁን ወደ አየር ክፍል እናያለን። በተመሳሳይ ባሳለፍነው ሳምንት በኦሮሞ ብሔረሰብ አስተዳደር ዞን በተፈጠረ ግጭት ከአራት በላይ የአማራ ክልል ልዩ ኃይል አባላት ሲገደሉ አምስቱ መቁሰላቸው ይታወሳል። ይህ በእንዲህ እንዳለ የብሔራዊ የደህንነት ምክር ቤት የተከሰተውን የሰላም መደፍረስ ለማረጋጋትና የዜጎች ሰላም ዋስትና እንዲያገኝ የሚመለከታቸው የፌዴራልና የክልል የጸጥታ አስከባሪ ተቋማት አስፈላጊውን ሕጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ አስተላልፏል። አለምነው መኮንን ለዶቼ ቬሌ ዲ ደብልዩ ባህር ዳር